መቶ 120 በላይ ሰው የተገደለበትን የትናንቱን የፓሪስ ጥቃት የሀገሪቱ ፕሬዝዳንት ፍራንሷ ኦላንድ የጦርነት አድራጎት ነው ሲሉ ጠርተውታል። ለጥቃቱ እስላማዊ መንግስት ነኝ የሚለው ቡድን ኃላፊነቱን ወስዷል። ጥቃት አድራሾቹ ተኩስ ከፍተው ብዙ ከፈጁበትና ብዙ ሰውን በታጋችነት ይዘው ከነበረበት የሙዚቃ ዝግጅት ይታይበት ከነበረው አዳራሽ እስከ ዛሬ ማለዳ አስከሬኖች እየወጡ ነበር። ፖሊስ ሰብሮ ከገባ በኋላ ከአጥቂዎች አንዱን ሲገድል፣ ሌሎቹ ግን ራሳቸውን до того, как город в Тауане. ፕሬዚደንቱ በመላ ሀገሪቱ የአስቸኳይ ጊዜ ሁኔታ ያወጁ ሲሆን ሌሎችም ጥቃቶች በሌሎች አካባቢዎች ሊፈጸሙ ይችላሉ በሚል ስጋት ባለስልጣናቱ በመላ ፈረንሳይ ጸጥታ አስከባሪዎቻቸውን አሰማርተዋል። በፓሪስ ላይ በተፈጸሙት ተደራራቢ ጥቃቶች ሀዘናቸውንና ንዴታቸውን የገለጹ የዓለም መሪዎች ከፈረንሳይ መንግስትና ህዝብ ጎን እንደሚቆሙ እያሳወቁ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ባስተላለፉት መልእክት ተመሳሳይ አቋም አንጸባርቀዋል። France is our oldest ally. The French people have stood shoulder to shoulder with the United States time and again. ፈረንሳይ የጥንት ወዳጃችን ነች ብለዋል ኦባማ። የፈረንሳይ ሕዝብ ከዩናይትድ ስቴትስ ጋር በተደጋጋሚ ጊዜ ትከሻ ለትከሻ ቆሟል። እናም እኛም እነርሱ ከሽብር ፈጠራና ከጽንፈኝነት ጋር እያደረጉ ባሉ ጦርነት ከጎናቸው እንቆማለን ብለዋል አሜሪካ፣ ፈረንሳይ የምትፈልገውን ማንኛውንም እገዛ እንደምትሰጥ ቃል ገብተዋል ፕሬዝዳንት ኦባማ። የቫቲካን ሊቀጳጳስ አቡነ ፍራንሲስ፣ የኢራኑ ፕሬዝዳንት ሐሰን ሮሃኒም እንዲሁ ሀዘናቸውንና ቁጣቸውን ከገለጹ መሪዎች መካከል ይገኛሉ ቪየና ውስጥ ሰቡት የሶሪያ ጉዳይ የፖለቲካ ተደራዳሪዎችም እንዲሁ እጅግ በርካታ ቁጥር ያለው ሰው በፈጀው በዚሁ የፓሪስ ጥቃት ማዘናቸውን ገልጸዋል።